ከኤስቤስ አማርኛ ጋር ነው። ተጨማሪ ታሪኮችን ከኤስቤስ ዶት ኮም ዶት ዩ አምሃሪክ ያገኙ። ሀገርኛ ሪፖርት ምርጫ ቦርድ በተገኘው መረጃ መሰረት እስካሁን በአጠቃላይ ለፓርላማ ማለትም ለህዝብ ተወካዮች ምክር ቤት ለክልል ምክር ቤቶችና ለሁለቱ የከተማ አስተዳደሮች ብልጽግና ፓርቲ ሁለት ሺ አራት መቶ ሰላሳ ሁለት እጩዎችን በማቅረብ ቀዳሚ ስፍራ መያዙን የደረሰን ዜና አመለከተ። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ አንድ ሺ ሶስት መቶ ሰማኒያ አምስት እጩዎች በማቅረብ የገዥውን ፓርቲ በመከተል በሁለተኛ ደረጃ ላይ ተቀምጧል። እናት ፓርቲ አምስት መቶ ሰባ ሶስት አብን አራት መቶ ዘጠና አንድ፣ ነጻነት እና እኩልነት ፓርቲ አራት መቶ ሰባ ሁለት፣ ህብር ኢትዮጵያ ሁለት መቶ ሀምሳ ሶስት፣ ባልደራስ አንድ መቶ ስልሳ፣ ኢያፓ ዘጠና ሶስት፣ መድረክ ሀያ እጩዎችን ማቅረባቸውን የወጣው መረጃ ያመለክታል። በመጪው ምርጫ አርባ ሰባት የፖለቲካ ፓርቲዎች የሚሳተፉ ሲሆን የሁሉም ፓርቲዎች አጠቃላይ የእጮች ቁጥር ስምንት ሺህ ሁለት መቶ ዘጠኝ መሆኑንም ቦርዱ አስታውቆ አንድ መቶ ሀያ አምስት የግል ተወዳዳሪዎች መመዝገባቸውንም ገልጸዋል። ቦርዱ አርብ መጋቢት ሶስት ቀን ሁለት ሺህ አስራ ሶስት ዓመተ ምህረት በይፋ ባወጣው መግለጫ በፕሮፌሰር መረራ ጉዲና ሊቀመንበርነት የሚመራው የኦሮሞ ፌዴራሊስት ኮንግሬስ እና በውዝግብ የሚተራመሰው የኦሮሞ ነጻነት ግንባር አንድም እጩ ባለማስመዝገብ ከዘንድሮ የምርጫ ውድድር ውጪ መሆናቸውን አስታውቀዋል ተብሏል። መንግስት ኢትዮጵያውያንና ትውልድ ኢትዮጵያውያን በሀገር ውስጥም በውጭ ሀገራትም እያደረጉ በሚገኘው ጥረት ዓለም አቀፍ ተቋማትና አንዳንድ ሀገራት በኢትዮጵያ ጉዳይ ላይ ያሳዩት ጣልቃ ገብነት ለዘብ ማለቱን የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ አስታወቁ። ኢትዮጵያውያን እና ትውልደ ኢትዮጵያውያን በአሜሪካ ዋና ከተማ ዋሽንግተን እና የተባበሩት መንግስታት መቀበጫ በሆነው የኒውዮርክ ከተማ ታይቶ በማይታወቅ መልኩ ያከናወኑት ህዝብ የአመራሮችን አመለካከት እንዲለዝብ ብቻ ሳይሆን እንዲቀየርም ማድረጉን ቃል አቀባዩ ጨምረው ገልጸዋል። በሳቸው ገለጻ መሰረት ከትግራይ ክልል ወቅታዊ ሁኔታ ጋር ተያይዞ መጀመሪያ አካባቢ በኢትዮጵያ የውስጥ ጉዳይ ጣልቃ የመግባት አዝናሚያ መኖሩን እና አንዱን የኢትዮጵያ ክፍል ከሌላው ጋር የማፋለስ አቅጣጫዎች ተስተውለዋል ብለዋል። ሆኖም በጥረት ይህን አሉታዊ ሁኔታ መቀልበስ መቻሉን አምባሳደር ሙፍቲ ጠቅሰዋል። በትዕይንተ ህዝቡ በርካታ ህዝብ በመውጣቱ በአውሮፓ በካናዳ፣ አውስትራሊያ ያሉ መንግስታት ጉዳዩን ጠለቅ ብለው እንዲረዱት በር ከፍቶላቸዋል ብለዋል። በኦሮሚያ ክልል የተለያዩ ዞኖች እና በአዋሳኝ አካባቢዎች የሚፈጸሙ ዘር ተኮር ጥቃቶች፣ ግድያዎች እና እንግልቶች እንዲቆሙ የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ጥሪ ማቅረቡን የደረሰን ዜና አመለከተ። በኢዜማ አገላለጽ የፌዴራልና የክልሉ መንግስታት ይህንን የዜጎችን ሞት ማስቆም ባለመቻላቸው በህዝብና በሀገር ላይ ከፍተኛ ስጋት ተደቅነዋል ብለዋል። ኢዜማ በሰለጠኑ ሀገራት ላይ እንደሚደረገው የዜጎችን ህይወት መጠበቅ ያልቻሉ መሪዎች በኃላፊነት የሚጠየቁ ጊዜ እንዲመጣ እና አጥፊዎች ተከተው የተጎጂዎች እንባ እንዲታበስ ኢትዮጵያውያን በሀገራችን በፈቀድነው ቦታ በነፃነት መኖር እንድንችል መንግስት የያዘውን ኃላፊነት በአግባቡ እንዲወጣ ጥሪ እናቀርባለን ብለዋል። ባልደራስ ለእውነተኛ ዴሞክራሲ በወለጋ እየተፈጸመ ያለው የዘር ማጥፋት ድርጊት ነው ብሎ እንደሚያምን ጠቁሞ፣ በተፈጸመው ጥቃትም ከስልሳ በላይ ንጹሐን ዜጎች በአሰቃቂ ሁኔታ መገደላቸው የሚያረጋግጠው ይህንኑ ነው ብለዋል። ለዚህ ጥቃትም ኦነግን ከኤርትራ ወደ ኢትዮጵያ እንዲገባ የፈቀደው የዶክተር አብይ አህመድ መንግስትና በመንግስት መዋቅር ውስጥ ያሉ አካላት ከተጠያቂነት ማምለጥ የለባቸውም በማለት ባልደራስ ጥሪውን አሰምተዋል። የመላው የኢትዮጵያ አንድነት ድርጅት መኢአድ በበኩሉ በምዕራብ ወለጋ የተካሄደው ጥቃት በአማራ ተወላጆች ላይ በየጊዜው የሚፈጸመው ጭፍጨፋ አካል ሲሆን ይህም በአስቸኳይ እንዲቆም ጠይቋል። አብን ተብሎ በስፋት የሚታወቀው የአማራ ብሔራዊ ንቅናቄ የወለጋን ጭፍጨፋ አውግዞ አጥፊዎች በአስቸኳይ ለፍርድ እንዲቀርቡ ጠይቋል። አብን የክልሉን መንግስትን በግድያው በቀጥታ ተሳታፊነት አላቸው በማለት ከሷል። ከየካቲት ሀያ ሰባት ቀን ሁለት ሺህ አስራ ሶስት ዓመተ ምህረት ጀምሮ በወለጋና አካባቢው ከስልሳ በላይ ንጹሐን ዜጎች መገደላቸው እንዳሳዘናቸው መግለጫውን ያወጡት ሁሉም የፖለቲካ ፓርቲዎች ገልጸዋል። በሌላም በኩል ኢዜማ በኦሮሚያ ክልል ከምርጫው እንዲወጣ የተለያዩ ጫናዎች እንደሚደረጉበት ገልጾ በዚህም በክልሉ መጪው ምርጫ ነጻና ፍትሐዊ ሆኖ ሊጠናቀቅ እንደማይችል ስጋቱን ገልጸዋል። ኢዜማ ባወጣው መግለጫ በኦሮሚያ ብልጽግና ፓርቲ ብቻውን ለመወዳደር አቅዶ እየሰራ ነው ካለ በኋላ በመላ ሀገሪቱ አንድ ሺ ሶስት መቶ ሰማኒያ አምስት እጩዎችን ቢያቀርብም በኦሮሚያ ሀምሳ ሁለት ወረዳዎች ውስጥ እጩዎችን ማስመዝገብ እንዳልቻለ አስታውቋል። በዚህ በኩል የምርጫ ቦርድ በዚህ ላይ መልስ ባይሰጥም ኢዜማ በእነዚህ ወረዳዎች ውስጥ በልዩ ሁኔታ የኢዜማ እጩዎች እንዲመዘገቡ ለቦርዱ ጥያቄ ማቅረቡን አስታውቋል። የኢትዮጵያ ብሔራዊ ባንክ በቅርቡ ባወጣው ትዕዛዝ በውጭ የሚኖሩ ኢትዮጵያውያን ዲያስፖራ በከፈቱት የውጭ ገንዘብ ማጠራቀሚያ ሂሳብ ያስቀመጡት ገንዘብ ባንኩ ቅድሚያ ከሰጣቸው እቃዎች በስተቀር በራሳቸው ምርጫ ግዢ መፈጸም እንደማይችሉ አስታወቀ። ይህ እንግዲህ ብሔራዊ ባንክ ወደ ሀገር ውስጥ እንዲገቡ ቅድሚያ ከሰጣቸው የመገልገያ እቃዎች ውስጥ እቃዎች ውጪ ግዢ እንዳይፈጽሙ እገዳ ተጥሏል ማለት። ቅድሚያ ከተሰጣቸው እቃዎች መካከል የህክምና እቃዎች፣ መድኃኒቶች፣ የእርሻ መገልገያ ምርቶች፣ የምርት መሳሪያዎች የህፃናት መገልገያዎች እና የትምህርት መሳሪያዎች ዋና ዋናዎቹ መሆናቸውን ባንኩ አስታውቋል የዚህ መመሪያ መውጣቱ የውጭ ገንዘብ በተሽከርካሪ እና አልባሳት ግዢ ላይ ብቻ አተኩረው እንዳይባክኑ ያስችላልም ተብሏል መንግስታዊ የኢትዮጵያ ሰብአዊ መብት ኮሚሽን በእስር ላይ የሚገኙት የህወሓት ከፍተኛ አመራሮች የነበሩት እነ አቶ ስብሀት ነጋ ዶክተር አብርሃም ተከስተ አምባሳደር አባይ ወልዱ አምባሳደር አባዲ ዘሙ፣ ዶክተር ሰለሞን ኪዳኔ እና አቶ ቴዎድሮስ ሀጎስም ከጎበኘ በኋላ ባወጣው መግለጫ ታሳሪዎች በጥሩ አካላዊ ደህንነት እንዳይ እንደሚገኙ የተያዙበት ሁኔታ ተቀባይነት እንዳለው እነሱም ወደ ፌዴራል ፖሊስ እስር ቤት ከመጡ በኋላ በተገባ ሁኔታ እንደተያዙ መመስከራቸውን ሪፖርት አቅርበዋል። ታሳሪዎቹ በባንክ ያላቸው ሂሳብ በመታገዱ ቤተሰቦቻቸው መቸገራቸውንና በቶሎ ፍርድ ቤት ባለመቅረባቸው ቅሬታ እንዳላቸው ሲያመለክቱ ከመቀሌ ከተማ ሸሽተው ሲሄዱ በተያዙበት ጊዜ ስድብ፣ ድብደባ፣ ማስፈራራትና ተኩስ እንደነበር አስረድተዋል። በተጨማሪም ተይዘው ወደ አዲስ አበባ ሲመጡ ነፃ ሆኖ የመገመት መብታቸውን በሚጋፋ መልኩ በሚዲያ አሰልፎ የማቅረብ እና የማንኳሰስ ሁኔታ እንደነበር በማንሳት ቅሬታ ማቅረባቸውን የኢትዮጵያ ሰብአዊ ኮሚሽን ጨምሮ ገልጸዋል። ከትናንት በስቲያ ቅዳሜ መጋቢት አራት ቀን ሁለት ሺ አስራ ሶስት አመተ ምህረት በመላ ኢትዮጵያ ለኮሮና ቫይረስ ወረርሽኝ መከላከያ ክትባት መስጠት መጀመሩን የጤና ሚኒስቴርን በመጥቀስ መንግስታዊ የዜና አገልግሎት አስታወቀ። የጤና ሚኒስቴር በሰጠው መግለጫ በአሁኑ ወቅት የኮሮና ወረርሽኝ ስርጭት እየተባባሰ መጥቶ የሟቾች ቁጥርም መጨመሩን አመልክቷል። ቀደም ሲል ከሚመረመሩት መካከል በቫይረሱ የሚያዙት አስር በመቶዎቹ ብቻ ሲሆኑ በአሁኑ ጊዜ ግን አስራ ስድስት በመቶ ደርሰዋል ብለዋል። የጤና ሚኒስቴር ክትባቱ መጀመሩ እጅግ አበረታች ቢሆንም ህብረተሰቡ መከላከሉን አጠናክሮ እንዲቀጥልበት አሳስቧል። ስልቹነት፣ ግዴለሽነትና ቸልተኝነት የህይወት ዋጋ እያስከፈሉ እንደሆነ የገለጸው መግለጫው ህብረተሰቡ ከምንጊዜውም በላይ በአሁኑ ጊዜ መጠንቀቅ ይኖርበታል ብለዋል። በኢትዮጵያ ክትባቱ በተጀመረበት እለት እንደተነገረው ለጤና ባለሙያዎች ከዚያም ወረርሽኙ በስፋት ያጠቃቸዋል የሚባሉት በእድሜ ለገፉ ሰዎች ክት ክትባቱ በቅድሚያ ይሰጣልን ተብሏል። ከሁለት ሚሊዮን በላይ ክትባት መገኘቱን የሚኒስቴር መስሪያ ቤቱ መግለጫ አስታውቋል። የአዲስ አበባ ከተማ አስተዳደር ምክትል ከንቲባ ወይዘሮ አዳነች አቤቤ በአዲስ አበባ ክትባቱ መጀመሩን አስመልክተው እንደተናገሩት ውድ ህይወታቸውን አደጋ ላይ ጥለው ህይወት ሲያድኑ የነበሩ የሕክምና ባለሙያዎች ክብርና ምስጋና ይገባቸዋል። ቅድሚያም ለእነሱ መሰጠቱ እጅግ በጣም ተገቢ ነው ብለዋል። እስከ ቅዳሜ መጋቢት አራት ቀን ድረስ በኢትዮጵያ ለሁለት ሚሊዮን ሁለት መቶ አስራ አራት ሺህ አንድ መቶ ሰማኒያ ሰዎች የላቦራቶሪ ምርመራ ተደርጎ አንድ መቶ ሰባ ሁለት ሺህ አምስት መቶ ሰባ አንድ ሰዎች ቫይረሱ እንደተገኘባቸው ተመዝግቧል። ከነዚህ ውስጥ አንድ መቶ አርባ አምስት ሁለት ሺህ አንድ መቶ ዘጠና አምስት ሰዎች ከበሽታው ሲያገግሙ ሁለት ሺህ አምስት መቶ አስር ሰዎች በወረርሽኙ ምክንያት ህይወታቸው ማለፉን የጤና ሚኒስቴር መረጃ ያመለክታል። ለኤስቢኤስ ሬዲዮ የአማርኛ ዝግጅት ክፍል ከአዲስ አበባ እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር።